ትኩረት በአፍሪካ በአስቸጋሪና ሕይወትን አደጋ ላይ በሚጥል ሁኔታ እየተጓዙ አውሮፓ ለመግባት ሲሞክሩ በመንገድ ከሚቀሩትና ከሚገቡት ስደተኞች ውስጥ አፍሪካውያኑ በብዛት የሚገኙባቸው መሆኑ የሚታወቅ ነው። በዚህ ዓመት ወደ አውሮፓ ያለ ፈቃድ ከገቡት 800 ሺህ ስደተኞች መካከል ከ150 ሺህ በላይ ስደተኞች ከአፍሪካ የመጡ መሆናቸው ታውቋል። በአገር ደረጃ ሲታይ ደግሞ የሜዲትራኒያንን ባህር እያቋረጡ ከሚገቡት መካከል ኤርትራውያን ከሶሪያውያኑ ቀጥሎ ብዙዎቹ እንደሆኑ ነው የስደተኞች ድርጅቶች የሚገልጹት። በስደተኞች በብዛት መግባት የተጨነቀውና የተደናገጠው የአውሮፓ ሕብረት በቅድሚያ አባል አገራቱ በችግሩ ዙሪያ እንዲግባቡና ተመሳሳይ ፖሊሲ እንዲከተሉ ብሎም እንዲተባበሩ ቀጥሎ ደግሞ በተለይ ስደተኞች የሚፈልቁባቸውና የሚተላለፉባቸው ናቸው ከሚሏቸው አገሮች ጋር በጋራ ለመስራት ጥረት እያደረገ ነው። ምንም እንኳ እስካሁን አባል አገሮቹ በችግሩ ዙሪያ እንዲተባበሩና ጫናውንም እንዲጋሩ እየተደረገ ያለው ጥረት የተፈለገውን ያህል የሰመረ እንዳልሆነ ቢታወቅም እንደ ቱርክ ካሉ ጎረቤት ሀገሮችና የስደተኞች መፍለቂያ ናቸው ከሚባሉት የአፍሪካ አገሮች ጋር አብሮ ለመስራት ኮሚሽኑ ባቀረበው ሀሳብና እቅድ ላይ ግን አባል አገሮቹ ስምምነት እንዳላቸው ነው የሚታመነው። ኮሚሽኑ ቀደም ሲል በተለይ ለአፍሪካ ስደተኞች መርጃ ፕሮግራም የሚሆን 1.8 ቢሊዮን ዩሮ መመደቡን ያስታወቀ መሆኑ የሚታወስ ሲሆን ባለፈው ረቡዕና ሐሙስ ቫሌታ ላይ የተደረገው የሁለቱ አህጉሮች መሪዎች የጋራ ስብሰባም በዚሁ ኮሚሽኑ ባቀረበው የአፍሪካ ስደተኞች መግቻ ፕሮግራምና እርዳታ ላይ ያተኮረ ነበር። በስብሰባው ከአፍሪካና ከአውሮፓ ህብረት አባል አገራት ከ60 በላይ የሚሆኑ መሪዎች ተካፍለዋል። የውይይቱ አጀንዳ ቀደም ብሎ እንደተገለጸው የሜዲትራኒያንን ባህር እያቋረጡ ወደ አውሮፓ የሚገቡትን የአፍሪካ ስደተኞች በአጭርና ረጅም ጊዜያት ማስቆም በሚቻልባቸው ፕሮግራሞችና ስልቶች ላይ ያተኮረ ሆኖ ለስደት በሚገፉ ምክንያቶች በህገወጥ የሰው አዘዋዋሪዎች ላይና በተመላሽ ስደተኞች አቀባበል እንዲሁም ህጋዊ መግቢያ ቪዛ ፈቃድ ሊቀል በሚችልባቸው አሰራሮች ላይ ያተኮረ እንደነበር ታውቋል። ጉባኤው ስደተኞች አስገዳጅ ሁኔታዎችን እንኳ ቢያጋጥማቸው እንዳይሰደዱ ለማድረግ ከተሰደዱም እዚው አፍሪካ በሶስተኛ ሀገሮች በትልልቅ ካምፖች እንዲታጎሩና አውሮፓ ከገቡትም ውስጥ የጥገኝነት ጥያቄያቸው ውድቅ ሆኖባቸዋል የተባሉትን አስገድዶ ለመመለስ የሚያስችል አሰራር ለመቀየስ ያለመ ነው በሚል በርካታ የሰብአዊ መብት ድርጅቶች ከውጥኑ እስከ ፍጻሜው ሲቃወሙት ቆይተዋል። የአውሮፓ ህብረት ይዞት የመጣው የልማት እቅድና የጠራው የመሪዎች ጉባኤ አባል ሀገራቱ በስደተኞቹ መብዛት ምክንያት የገቡበትን ቀውስ ለማቃለል የተወጠነ እንጂ ሰዎች ለስደት የሚደረጉባቸውን ምክንያቶች ከልብ መርምሮ መፍትሄ ለመሻት ያለመ አይደለም በማለት እንደ ኦክስፋም፣ አምነስቲ ኢንተርናሽናል የመሳሰሉ ሌሎች የሰብአዊ መብት ድርጅቶች መግለጫዎችን አውጥተዋል። የአፍሪካ ህብረትና አንዳንድ የአፍሪካ ሀገሮችም በህብረቱ እቅድና ስልት ላይ ቅሬታቸውን ሲያሰሙ ተደምጠዋል። ህብረቱ ለአፍሪካ በአጠቃላይ በተለይ ደግሞ ለአፍሪካ ቀንድ፣ ለሳህልና ለሰሜን አፍሪካ ሀገሮች የስደተኞች ፕሮጀክቶች ማስፈጸሚያ የተመደበው የገንዘብ መጠን ዋናው በርካታዎቹን መሪዎች ያስቆጣው ጉዳይ ነበር። አውሮፓ ቱርክ ወደ አገሯ የሚገቡትን ስደተኞች ወደ አውሮፓ አሳልፋ እንዳትልክ ለማድረግ 3 ቢሊዮን ዩሮ ሲመድብላት፣ አፍሪካ ስደተኞቹን እዚያው እንዲይዝ የተመደበለት ገንዘብ ግን 1.8 ቢሊዮን ዩሮ መሆኑ ብዙዎቹን አስቆጥቶ እንደነበር ተገልጿል። በአጠቃላይም የቫሌታው ጉባኤ በስደተኞች ጉዳይ ሶስት የተለያዩ ድምጾች የተሰሙበትና ክርክሮች የተካሄዱበት ነበር ተብሏል። የአውሮፓ ህብረት የአፍሪካ ሀገሮች በስደተኞች ችግር አብይ ሚና እንዲጫወቱ የማግባባት ስራ የሰራበት፣ የአፍሪካ መሪዎች የስደተኞች ችግር በዘላቂ ልማትና ትብብር ካልሆነ በስተቀር ሊፈታ እንደማይችል ያሳሰቡበትና የሰብአዊ መብት ድርጅቶች ደግሞ አውሮፓ ከራሱ ችግር ለመላቀቅ ከአምባገነኖች ጋር ጭምር ለመስራት አቅዷል በማለት ድምፃቸውን ከፍ አድርገው ያሰሙበት ነበር። ያም ሆኖ ግን ጉባኤው በተሳካ ሁኔታ እንደተጠናቀቀና የሁለቱ አህጉሮች መሪዎችም በችግሩ ላይ አብረው በመስራት ከአፍሪካ ወደ አውሮፓ የሚሰደዱትን ሰዎች ቁጥር ለመቀነስ የተስማሙ መሆኑ ተገልጿል። ከጉባኤው ፍጻሜ በኋላ የስብሰባው መሪና የአውሮፓ ህብረት ፕሬዝዳንት ሚስተር ዶናልድ ቱስክ በሰጡት መግለጫ ጉባኤው ተስማምቶባቸዋል ያሏቸውን መሠረታዊ ሀሳቦች ይፋ አድርገዋል። በጉባኤው የተሳተፉት የአውሮፓ ህብረትና የአፍሪካ መሪዎች የጋራ የፖለቲካ መግለጫ በማውጣት የቫሌታ መርሃ ግብርን አጽድቀዋል። መርሃ ግብሩም አንደኛ የስደት ምክንያት የሆኑትን መሠረታዊ ችግሮች ማስወገድ፣ ሁለተኛ ህጋዊ የሰዎች ዝውውር ፕሮግራሞችን ማበረታታትና መተግበር፣ ሶስተኛ ተፈናቅለውና ተሰደው ያሉ ሰዎችን በተለይ ለችግር ተጋላጭ የሆኑትን መርዳትና ደህንነታቸውን መጠበቅ፣ አራተኛ በሰው ዝውውር ንግድ ላይ በተሰማሩ ወንጀለኞች ላይ እርምጃ መውሰድና መቆጣጠር፣ እንዲሁም አምስተኛ ስደተኞችን ወደ አገራቸው ለመመለስ በሚደረገው ጥረት መተባበርና አብሮ መስራት የሚሉትን የሚያጠቃልል መሆኑን አስታውቀዋል። በርካታ የአፍሪካ መሪዎች ጉባኤውንና ውጤቱን በችግሩ ዙሪያ አብሮ ለመስራት የሚያስችል በጎ ጅምር ሊሆን ይችላል በማለት እንደተቀበሉት ሲገልጹ፣ ሌሎች ደግሞ የአፍሪካ ስደተኞች ችግር በልማትና በእኩልነት ላይ በተመሠረተ የኢኮኖሚ ትብብር እንጂ በእርዳታና ጊዜያዊ ችግሮች ላይ ባተኮሩ የድርጊት ፕሮግራሞች አይፈታም በማለት ሲተቹ ተሰምተዋል። የሴኔጋሉ ፕሬዝዳንት ሚስተር ማኬ ሴይል ውጥኑ ጥሩ ጅምር መሆኑን በመግለጽ አጋጣሚዎችን መጠቀም የሚያስፈልግ መሆኑን አሳስበዋል። ለወጣቶች መልካም እድል ለመፍጠር የሚያስችል ጥሩ አጋጣሚ ሊሆን ስለሚችል ፕሮግራሙን መጠቀም አስፈላጊ ነው በማለት የተፈጠረውን አጋጣሚ መጠቀም እንደሚያስፈልግ መክረዋል። የአፍሪካ ኮሚሽን ኮሚሽነር ዶክተር ዲላሚኒ ዙማ ግን ትልቁ የጉባኤው ፋይዳ የአፍሪካ የስደት ችግር የሚቃለለው ከልማት ጋር ሲያያዝ መሆኑን መረዳት መሞከሩ እንደሆነ ነው የሚገልጹት። ትልቁ ነገር የአፍሪካ የስደተኞች ችግር ከአፍሪካ ልማት ጋር መያያዙና ተለይቶ ሊታይ እንደማይችልም ግንዛቤ ማግኘት መጀመሩ ነው። የወጣቶችን ክህሎት ማሳደግ ኢንዱስትሪንና የኃይል አቅርቦትን ማስፋፋትና በተጨማሪም ትልቁ የአፍሪካውያን ፍልሰትና ስደት ቦታ እዚያው አፍሪካ መሆኑን መረዳት መቻሉ ነው በማለት ችግሩን ብቻ ሳይሆን መፍትሔውንም በስፋት ማየት እንደሚገባ ለጋዜጠኞች ሲናገሩ ተደምጠዋል። ማይኖሪቲ የአውሮፓ መሪዎች በስደተኞች ጉዳይ በርካታ ስብሰባዎችንና ጉባኤዎችን ሲያካሂዱ መክረማቸው የታወቀ ቢሆንም በውጤት ደረጃ ግን የተፈለገውን እንዳላስገኘ ግልጽ ነው። ብዙ ትችቶች የቀረቡበት ይህ ጉባኤ ያሳለፋቸው ውሳኔዎችና የነደፋቸው መርሃ ግብሮች ተግባራዊነትም ብዙዎችን አጠራጥሯል። ለዚህም ዋናው ምክንያት ለስደት ምክንያት በሆኑት ድህነትና አምባገነናዊ አገዛዝ፣ ጦርነቶችና አለመረጋጋቶች ላይ ለውጥ ለማምጣት በሚያስችሉ ፕሮግራሞች ላይ ትኩረት አለማድረጉ እንደሆነ ነው በሰፊው የሚገለጸው። እንደውም የጉባኤ ውሳኔዎችና የመርሃ ግብሩ አንደምታ የአውሮፓ ሕብረት ዜጎቻቸውን ለስደት ከሚዳርጉና ከሚገፉ አምባገነን የአፍሪካ መሪዎች ጋር ጭምር ለመስራት ፍላጎቱ እንዳለው የሚጠቁም ነው። ከዚህ ጉዳይ ጋር በተያያዘ የአውሮፓ ኮሚሽን የልማትና ትብብር ኮሚሽነር ሚስተር ኔቨን ሚሚካ ከኢሮኑ ሲጋዜጠኛ ጋር ባደረጉት ቃለ ከሶማሊያና ከኤርትራ መንግስት ጋር እንዴት በጋራ ለመስራት እንደታሰበ ለቀረበላቸው ጥያቄ ሲመልሱ፣ ባለው ሁኔታም ቢሆን የልማት ፕሮግራሞችን ከማካሄድ ሌላ አማራጭ ስለሌለን ነው። ጭራሽ ልንተወው አንችልም አይገባምም። በዲሞክራሲና ሰብአዊ መብቶች ጉዳዮች ተሰሚ ስላልሆን በስደተኞች የልማት ፕሮግራሞች ላይ ከነዚህ ከአጋሮቻችን ጋር በጋራ መስራታችንን ማቆም የለብንም በማለት የልማት እርዳታውን የሚሰጡት ግን በአጋርና መንግስታዊ ባልሆኑ ድርጅቶች አማካይነት እንደሚሆን አስታውቀዋል። በአውሮፓ ፖሊሲ ማዕከል የፈላሲያንና ዝውውር ፖሊሲ ዳይሬክተር የሆኑት ሚስተር ዴቪስ ፓስካውም የአውሮፓ ህብረት ከአምባገነን መንግስታት ጋር ለመስራት የሚገደደው አማራጭ ሲያጣ እንደሆነ ነው የሚገልጹት። ኮሚሽን ከተለያዩ መንግስታት ጋር ያለውን ግንኙነት ጠብቆ ለመቆየት ነው ሲጥር የሚታየው። በተመሳሳይ ሁኔታ ከአንዳንዶች መንግስታት ጋር ለመግባባት ወይንም ግንኙነትን ለመመስረት ሲቸገር እርዳታውን በግል መስመሮች ማስገባትን ይመርጣል በማለት በአምባገነኖች ስር ላሉ አገሮች ጭራሽ ልማት እርዳታ መከልከልም ተገቢ ያለ መሆኑን ያስረዳሉ። በዚህ ጉባኤ አውሮፓውያኑ በጣም የገፉበትና የአፍሪካ መሪዎችን ቢሆኑ ግን ፈቃደኝነታቸውን ያልገለጹበት ከሁሉም በላይ ግን የሰብአዊ መብት ድርጅቶችን ያሳስበው ጉዳይ የስደተኛ ጥያቄያቸው ውድቅ ሆኖባቸው በግዳጅ እንዲመለሱ የሚደረጉ ሰዎች ጉዳይ ነው። የአውሮፓ ህብረት እነዚህን ሰዎች በነጭ ወረቀት ወይም ሊሴ ፓሴ ብቻ መመለስ እንደሚፈልግ ነው የሰብአዊ መብቶች የሚከራከሩት። ይህ አሰራር ስደተኞችን ሸሽተውና አምልጠው ወደ መጡበት ሀገር እንዲመለሱ የሚያስገድድ በመሆኑ የአውሮፓን መንግስታት ክፉኛ አስተችቷቸዋል። ፕሬዚዳንት ዙማ ይህ ጉዳይ አሳሳቢ መሆኑን አውስተው ሰዎች የሚመለሱ እንኳ ከሆነ በክብር መሆን ይኖርበታል ነው የሚሉት። በእኛ እምነት ይህ የመመለሱ ሂደት የሚፈጸም ከሆነ በሚልከው አገርና የስደተኛው አገር ነው በተባለው መካከል በሚደረግ የጋራ ስምምነት መሆን ይኖርበታል። ስደተኛው ከተመለሰም ሊቋቋምና ራሱን ሊረዳ የሚችልበት እርዳታ ሊያገኝ ይገባዋል በማለት አሰራሩ ሰብዓዊነት ያለበት መሆን እንደሚገባው አሳስበዋል። በአፍሪካ ስደተኞች ላይ ያተኮረው የሁለቱ አህጉሮች መሪዎች ጉባኤ ያሳለፋቸው ውሳኔዎች በተግባር ቢውሉም እንኳ ችግሩን የማቆም አቅማቸው ውስን እንደሆነ ነው በሰፊው እየተነገረ ያለው። በአፍሪካ እየታየ ነው የሚባለው ልማትና እድገት በተመሳሳይ ሁኔታ ድህነትንና ስራ አጥነትንም እያስፋፋ በመሆኑ ይህንን ተቃርኖ የሚፈታ ስርዓት እስካልተገነባ ድረስ ስደቱ ቢበዛ እንጂ ሊቀንስ አይችልም ነው የሚባለው። የስደት ምንጭ ሊደርቅና ወጣቶች መንገድ ገብተው እንዳይቀሩ ማድረግ የሚቻለው ይልቁንም በየሀገሮቹ ለህዝቦቻቸው ሰላም፣ እድገትና ብልጽግና የቆሙ መንግስታት ሲኖሩና የህግ የበላይነትና ተጠያቂነት ያለው ስርዓትም ሲሰፍን ብቻ በመሆኑ የአውሮፓ መንግስታት አፍሪካውያን ስደተኞች ወደ አገራቸው እንዳይመጡ ከፈለጉ በእነዚህ ጉዳዮች ላይ ትኩረት ሰጥተው መስራት የሚኖርባቸው መሆኑን የፖለቲካና የኢኮኖሚ ጠበብት አጽንኦት ሰጥተው ያሳስባሉ። አድማጮቻችን በዚሁ የዛሬው ትኩረት ለአፍሪካ ፕሮግራም ያበቃል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።